ዙዶቸት ሳይቱንግ የተባለው ታዋቂ የጀርመን ዕለታዊ ጋዜጣ ጀርመን ወደ ሀገሯ በሚገቡ ስደተኞች ምክንያት ባለፉት ዓመታት ያወጣችውንና ዘንድሮ ታወጣለች የሚባለውን ገንዘብ መጠን ያነጻጸረበትን ዘገባ በዚህ ሳምንት አውጥቶ ነበረ። በዚሁ ዘገባ መሰረት የጀርመን ፌዴራል መንግስት ከሁለት ዓመት በፊት ማለትም በጎርጎሮሳዊ 2013 ዓ ም ለተገን ጠያቂዎች ወጪ ያደረገው ገንዘብ 15 ቢሊዮን ዩሮ ይጠጋል። የጀርመን ፌዴራል ግዛቶች ደግሞ እያንዳንዳቸው በየዓመቱ ለስደተኞች 12500 ዩሮ እንደሚያወጡ ተዘግቧል። ይህ ገንዘብ ሊገባደድ አራት ወራት ገደማ በቀሩት በ2015 ወደ 10 ቢሊዮን ዩሮ ከፍ ሊል እንደሚችል ይገመታል። ይሁንና ይህ ገንዘብ ከ301 ቢሊዮን ዩሮ በላይ ከሆነው የጀርመን አመታዊ በጀት ጋር ሲነጻጸር ብዙ ሊባል የሚችል አይደለም። በመቶኛ ሲሰላ ከአጠቃላዩ በጀት 3.31 በመቶ ነው። ያም ሆኖ የፌዴራል ጀርመን የማህበራዊ ጉዳዮች ሚኒስትር አንድሪያ ኔልስ ለስደተኞች መሰረታዊ ፍላጎቶች ለቋንቋ ትምህርትና ለሌሎችም ስልጠናዎች በመጪው ዓመት ከ1.8 እስከ 3.3 ቢሊዮን ዩሮ የሚደርስ ተጨማሪ ገንዘብ ያስፈልጋል ብለዋል። ሶሻል ዲሞክራቷ ፖለቲከኛ ኔልስ ባለፈው ማክሰኞ በርሊን ውስጥ እንደተናገሩት እነዚህ ወጪዎች ከአራት ዓመት በኋላ በጎርጎርሳውያኑ 2019 ዓ ም ወደ ሰባት ቢሊዮን ዩሮ ከፍ ማለታቸው አይቀርም። አሁን ወደ ጀርመን የሚገቡት ስደተኞች በሚቀጥሉት ዓመታት ሰራተኞች ይሆናሉ ተብሎ ይጠበቃል። ጀርመን ውስጥ መንግስት ማህበራዊ ድጎማ የሚሰጣቸው ሰዎች ቁጥር በጎርጎሮሳዊ 2016 ዓ ም ከ240 ሺህ እስከ 460 ሺህ ይደርሳል ተብሎ ይገመታል። እነዚህ ስራ ያላገኙ ወይንም መስራት የማይችሉ ናቸው። ሚኒስትር ኔልስ በ2019 ከመንግስት ማህበራዊ ድጎማ የሚጠብቁ ሰዎች ቁጥር ወደ 1 ሚሊዮን ከፍ እንደሚ እንደሚል ተናግረዋል። ትንበያው ሀገሪቱ ይገባሉ ተብሎ የሚጠበቀውን 800 ሺህ ስደተኞች ግምት ውስጥ ያስገባ ነው። ሚኒስትር ኔልስ ስደተኞች ወደ ስራው ዓለም እንዲቀላቀሉ የሚያግዝ ተጨማሪ የገንዘብ ድጋፍ አስፈላጊ ነው ይላሉ። በእርሳቸው አስተያየት ተገን ጠያቂዎች ጀርመን ውስጥ በስራው ዓለም ተፈላጊ እንዲሆኑ የጀርመንኛ ቋንቋ ችሎታ ቁልፍ መሳሪያ ነው። ዙድዶቸ ሳይቱንግ የጠቀሰው አንድ የአውሮፓ ኢኮኖሚ ምርምር ማዕከል በጎርጎሮሳዊው 2012 ዓ.ም ባካሄደው ጥናት መሰረት ወደ 6.6 ሚሊዮን ለሚሆኑ የጀርመን ዜግነት ለሌላቸው የሀገሪቱ ነዋሪዎች በአጠቃላይ 22 ቢሊዮን ዩሮ ወጪ ተደርጓል። ከ50 ዓመት በላይ የጀርመን መንግስትና የኢኮኖሚ አማካሪ የሆኑት ስቴፈን አንገነንት ለስደተኞች የሚወጣው ገንዘብ ከእነርሱም የሚገኘው ጥቅም ጉዳይ የሚነሳበት ሁኔታ ግልጽ አይደለም ይላሉ። በእርሳቸው አስተያየት ወጪውንም ሆነ ጥቅሙን በትክክል ለማወቅ ያስቸግራል። ለምሳሌ ስደተኛ በዓመት 2000 ዩሮ የሚያስገባልን ከሆነ፣ እንቀበለው አለበለዚያ እንተወ ማለት አለብን። እኔ በዚህ ጉዳይ በሚካሄደው ክርክር ላይ ጥርጣሬ አለኝ። ከዚህ በተጨማሪም ለስደተኞች የምናወጣው ገንዘብና በስራው ዓለም የሚያበረክቱትን አስተዋጽኦ ለይቶ ማወቁ እጅግ አስቸጋሪ ነው። አንገነድት ወደዚህ ሀገር የሚመጡ ስደተኞች በተቻለ ፍጥነት በስራ እንዲሰማሩ ለማድረግ ጥረት መደረግ እንዳለበት ይስማማሉ። ግን ይላሉ ጀርመን ስደተኞቹን የምትቀበልበት ዋናው ምክንያት ይህ እንዳልሆነ ሊታወቅ ይገባል። ሆኖም ሰዎቹን የተቀበልነው ሰራተኛ ስለምንፈልግ ሳይሆን ከለላ ሊሰጣቸው የሚገባ በመሆኑ እንደሆነ ማወቅ አለብን። እናም ከሁሉም በላይ ቅድሚያ ሊሰጠው የሚገባው ይህ መሆን አለበት። በሌላ በኩል በጀርመኗ የሄሰን ፌዴራዊ ክፍለ ሀገር በሄፐናይም ከተማ ስደተኞች የተጠለሉበት ህንጻ ዛሬ የእሳት አደጋ እንደደረሰበት ተዘግቧል። በአደጋው አምስት ሰዎች መቁሰላቸው ተነግሯል። በዚሁ ባለ የሶስት ፎቅ ህንፃ ውስጥ ከ60 በላይ የሚሆኑ ከሶሪያ፣ ከኢራቅ፣ ከሶማሊያና ከኢትዮጵያ የመጡ ስደተኞች ይኖሩበታል። የአደጋው መንስኤ ለጊዜው አልታወቀም።